የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራቀው ጋር አብረናችሁ እናመሻለን። ሰላም፣ እንደምናመሻችው የዛሬ ታህሳስ አራት 2011 ዓ ም ምሽት ዝግጅቶቻችንን እናስተዋውቃችሁ። በምዕራብ ሀረርጌ በሶማሌ ክልል አዋሳኝ ወረዳ ጭናክሰን ውስጥ አዲስ ጥቃት እንደተከፈተባቸው ነዋሪዎች ለአሜሪካ ድምጽ ተናገሩ። ገበሬ ላይ ነው ጦር የከፈቱ ባለፈው፣ በተለይ በዚህ ሁለት ወር በጣም ጦሩ እየተከፈተ ነው። ነዋሪዎቹንና የወረዳው ጸጥታና አስተዳደር ኃላፊን አቶ ጀማል መሐመድ በከርን አነጋግረናል። በሙሉ ዘገባ እንመለስበታለን። በጎንደር ከተማ በእርዳታ በተገኘ ገንዘብ ለወጣቶች የተገዛ ባጃጅ ውዝግብን የተመለከተ ዘገባ አለን። ወደ መቀሌ የምንሻገርና የመቀሌ የትግራይና ና የአማራ ወጣቶችን ለማቀራረብ የተደረገ ውይይትን የተመለከተ ዘገባም ይኖረናል። ጋቢና ቪኦኤ አብራችሁን ካአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዛሬ ሶማሊያን ጎብኝተዋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል ጉብኝቱን አስመልክተው በትዊተር መልእክታቸው ሲገልጹ የኤርትራና ሶማሊያ ግንኙነት በወዳጅነት በመከባበርና በአብሮነት ላይ የተመሰረተ ነው ብለዋል። ይህ የዛሬው የፕሬዝዳንት ኢሳያስ አፈወርቂ የሶማሊያ ታሪካዊ የተሰኘው ጉብኝት የኢትዮጵያ የኤርትራና የሶማሊያ መሪዎች ከሦስት ወራት በፊት አስመራ ላይ ያደረጉት የሶስትዮሽ ምክክር አካል ነው ተብሏል። የኤርትራው መሪ ዛሬ ሞቃዲሾ ሲገቡ የጸጥታ ጥበቃው በከፍተኛ ደረጃ የተጠናከረ እንደነበርም ተዘግቧል። የሁለቱ ሀገሮች መሪዎች ተገናኝተው የተነጋገሩ ሲሆን ፕሬዚዳንት ኢሳያስ ቀጥሎ ወደ ኬንያ እንደሚያመሩም ተዘግቧል። በሌላ ዜና አንድ የማዕከላዊ አፍሪካ ሪፐብሊክ ከፍተኛ የእግር ኳስ ባለስልጣን የጦር ወንጀል ክስ ቀርቦበት ፈረንሳይ ውስጥ ተይዞ ታስሯል። ፓትሪስ ኤድዋርድ ኛሶኛ ቀድሞ የ ጸረ ባላካ ሚሊሻ ብሔራዊ ጠቅላላ አስተባባሪ እንደነበር የዓለም አቀፉ የወንጀል ፍርድ ቤት ጠበቆች ተናግረዋል። አብዛኛዎቹ ክርስቲያኖች የሆኑት ሚሊሻዎች መሪ የነበረው እኛ ሶኛ በጦርና በሰብአዊ ወንጀሎች እንዲሁም በግድያ በዘር ማጥፋት ከሀገር በመባረር በጭኮና በጭቆና ሲቪሎችን በማጥቃት ሰቆቃ በመፈጸምና ሕጻናትን ለውትድርና በመመልመል ተከሷል። የጸረ ባላካ ሚሊሻ እንደ አውሮፓውያን አቆጣጠር በ2013 ዓ ም የተመሰረተው የማዕከላዊ አፍሪካ ሪፐብሊክን ዋና ከተማ ባንጎይን ተቆጣጥረው ፕሬዝዳንቱ ፍራንሷ ቦዚዜን ከስልጣን ያባረሩትን እስላማዊ የሴሌካ ሽምቅ ተዋጊዎችን በመቃወም እንደነበር ይታወሳል። እንደ አውሮፓውያን አቆጣጠር በ2014 ዓ ም እኛ ሶኛ ና ሌሎች 19 የጦር ወንጀለኞች እንዲታሰሩ ጥሪ ያቀረበው አምነስቲ ኢንተርናሽናል የእኛ ሶኛ በቁጥጥር ስር መዋል በማዕከላዊ አፍሪካ ሪፐብሊክ ተጠያቂነት እንዲኖር ለተያዘው ትግል ትክክለኛ እርምጃ ነው ሲል አወድሶታል። የእንግሊዟ ጠቅላይ ሚኒስትር ቴሬሳ ሜ የራሳቸው ወጋ አጥባቂ ተቺዎች ከስልጣን ለማውራድ ካደረጉባቸው ሙከራ ተርፈዋል። ጠቅላይ ሚኒስትር ሆነው እንዲቀጥሉ የሚያስችላቸውን የመተማመኛ ድምፅም አግኝተዋል። ወጋ አጥባቂ የፓርላማ አባላቱ ቴሬሳ ሜ ብሪታንያ ከአውሮፓ ህብረት አባልነት ለመውጣት የምታደርገውን የፍቺ ድርድር የያዙበት መንገድ እንዳላስደስታቸው ይነገራል። ትላንት ማታ በሚስጥር በተካሄደው የድምጽ መስጠት ስነስርዓት ቴሬሳ ሜ ከ317 ወጋ አጥባቂ የፓርላማ አባላት 200 የሚሆኑትን ያገኙ 117 የሚሆኑ ተቃውመዋቸዋል። በመጨረሻም ቻይና ከሳምንት በፊት አንድ ካናዳዊ የቻይና ቴክኖሎጂ ከፍተኛ አመራር ማሰሯን ተከትሎ ሌላ ሁለተኛ የካናዳ ዜግነት ያላቸው ሰው በቁጥጥር ስር አውላለች። ታሳሪው ፒያክቱ የባህል ልውውጥ ዳይሬክተር ማይክል ፓቮር መሆናቸውን የካናዳ ባለስልጣናት አረጋግጠዋል። ቢሮቸው በቻይና እና ሰሜን ኮሪያ መካከል የስፖርትና የትምህርት ልውውጦችን እንደሚያቀነባብር ነው ተብሏል። ማይክል ስፓቮር የት እንደሆነም ሆነ ለምን እንደታሰሩ የሚገልጽ ሌላ መረጃ የለም። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሁኑ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ለስ የምትከታተሉት እስከ አሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ወደ ቀዳሚው ዘገባችን እናልፋለን። በምዕራብ ሀረርጌ በሶማሌ ክልል አዋሳኝ ወረዳ ጭናክሰን ውስጥ አዲስ ጥቃት እንደተከፈተባቸው ነዋሪዎች ለአሜሪካ ድምጽ ገለጹ። በጥቃቱም በሁለት ሳምንት ውስጥ ብቻ አስራ ስድስት ሰዎች መገደላቸውን፣ አስራ ስምንት ሰዎች ደግሞ የመቁሰል አደጋ እንደደረሰባቸው ተናግረዋል። ሙክታር ጀማል ዝርዝሩን ይዟል። የአሜሪካ ድምጽ ያነጋገራቸው ሰዎች በአካባቢው ከዚህ ቀደም የብዙ ሰው ህይወት ያለፈበት ተደጋጋሚ ጥቃት ይደርስ እንደነበረ አስታውሰው አሁን ደግሞ ጥቃቱ መልኩን ቀይሮ ከፍተኛ ጉዳት እያደረሰባቸው እንደሆነ ተናግረዋል። ማሳ አካባቢ ላይ ያሉ ገበሬ ላይ ነው ጦር እየከፈቱ። ባለፈው በተለይ በዚህ ሁለት ወር በጣም ጦሩ እየተከፈተ ነው በየጊዜ ባለፈው ደግሞ ሁለት መኪና ይዞ ጦሩ ለው ላይ ያሰው አራት ሰው ሞተ፣ አምስቱ ደግሞ ተቆሰሩ። በአጠቃላይ አሁን ሁለት ወር አካባቢ ነው ያሉ ያሉት። እርስዎ በተለይ ደግሞ ሶማሌ ክልል ላይ የነበሩት ፕሬዚዳንት አብዲ ኢሌ ከዛ አካባቢ ከተነሱ በኋላ ተረጋግቷል የሚል ነገርም ነበረ። ምን ልዩነት አለው? ራሳቸው ያሉና አሁን ላይ የጸጥታና የጉርብትና ድንበር አካባቢ ያለው ሁኔታ ምን ይመስላል? አብዲሌ ቢታሰርም፣ ያው በስም ደረጃ ፀጥታው ትንሽ የተረጋግተዋል ይባላል እንጂ እኛ እስከምናውቀው ድረስ ምንም ልዩነት እስካሁን የለም። ያው ሞትም እንደጨመረ ነው እንደው ከበፊቱ። በጣም በቃ በፊት ሰዎቹ እየተያዩ ነው የሚዋጉ ሳይታወቅ በሌሊት በምናምን ነው ሰዎችን እየጎዱ ያሉ። ስለዚህ ምንም ልዩነት የለም እስከዛሬ። አሁን በዚች ሁለት ወር ውስጥ ሀምሳ ሰው አካባቢ ሀምሳ ሰው ሞቷል። የቆሰሉ ደግሞ ትንንሽም ሆነ በትልቅ ደረጃ የተጎዱ ሰዎች የቆሰሉ መቶ ሀያ ስድስት አካባቢ ናቸው። የጭናክሰን ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ጀማል መሐመድ በከር ታጣቂዎቹ በከባድ መሳሪያ ጭምር የታገዙ እንደሆኑ ይናገራሉ። በቡድን የተደራጁ ኃይሎች ስለመሆናቸው መታወቁንም ገልጸው በሰዎች ላይ የሚፈጸመው ግድያ ቀጥለዋል ብለዋል አቶ ጀማል አያይዘውም፣ አሁን በእስር ላይ የሚገኙት የቀድሞ የሶማሌ ክልል ፕሬዚዳንት አብዲ ሙሐመድ ዑመር ወይንም በቀጽል ስማቸው አብዲ ኢሌ ጊዜ እንደነበረው በክልሉ መንግስት እውቅና የተከፈተ ጥቃት ነው ብለው እንደማያምኑም ተናግረዋል። ቀን እንኳን ቀርቶ ማታ ሁሉ ሌሊት ስምንት ሰዓት ላይ የተተኮሰ ነው ኃይለኛ መሳሪያ ብሬን የሚባለው ህዝቡን ለማፈናቀል ደንግጦ እንዲወጣ ለማድረግ በኃይለኛ ሎጂስቲክ የተደገፈ እንትን እያለ ነው። በዚህ ሳምንት ብቻ ሁለት ጊዜ ነው የተከፈተው። አንድ ጊዜ እንኳን ከትላንት ወዲያ ነበረ። ወደ አራት ሰው ነው የሚመጡበት፣ ወደ አራት ሰው ደግሞ ቆስሎ ነበር ሰው። ይሄ የአንድ ቀን ብቻ ነው። ንብረቱም የወደመ አለ የተቃጠለ ባለፈው ሳምንት ወደ አስራ ሁለት ነው የሞተው። የቆሰሉም ደግሞ እንደዚሁ ወደ አስራ አምስት ነው። ይሄ ግጭት ያው ቀን ከቀን እንትን እየባሰ እየመጣ ነው። ይሄ አካባቢ መጀመሪያውኑ የተለያዩ ግጭት ያለበት የድንበር ቦታ ነው። አዋሳኝ አካባቢዎች ላይ ደግሞ የፌዴራል የጸጥታ ኃይሎች ተሰማርተው ጉዳዩን እንዲቆጣጠሩ የሚልም ሀሳብ ነበረ። እዛ አካባቢ የፌዴራል የጸጥታ ኃይሎች የሚንቀሳቀሱበት አካባቢ የለም አሉ። የፌዴራል የጸጥታ ኃይሎች መከላከያ አለ፣ ከተማቸው ለደገቡ ካም ባላቸው እዛም አሉ። አንዳንድ የገጠር ቀበሌዎች እዛም እየሳፈረን አለው። ግጭት ለማቆም እነሱ በኩል ያለው ክፍተት አለ፣ መዘገየት አለ። አስቀድሞ ህይወቱን ከማዳን ይልቅ ተዘናግቶ ጉዳቱ ከደረሰ በኋላ ማድረስ ነው ያለው እነሱ ጋር እንጂ መኖሩም አለ። ጭናክስን ወረዳ ላይ ከሶማሌ ክልል መጥተው የታጠቁ አካላት ጥቃቱን ፈጽመዋል የተባለውን በተመለከተ ለቀረበው ወቀሳ ከሶማሌ ክልል በኩል የክልሉን የጸጥታ ዘርፍ ኃላፊ አቶ አብዲ አዲል ሐሰንን መልስ እንዲሰጡን ጠይቀን ቀጠሮ ሰጥተውን የነበረ ቢሆንም መልሰን ልናገኛቸው አልቻልንም። በአካባቢው ላይ አሉ ነገር ግን ችግሮች ላይ መፍትሄ ለመስጠት ቸልተኝነት ይታይባቸዋል ተብሎ የቀረበ የፌዴራል መንግስት የጸጥታ አካላት ጉዳይን በተመለከተም የፌዴራል መከላከያ ሚኒስቴር ኮሚኒኬሽን ኢንዶክትሪኔሽን ዳይሬክቶሬት ዳይሬክተር ሜጀር ጀነራል መሐመድ ተሰማን ለማግኘት ስልካቸው ላይ ደጋግመን ብንሞክርም ልናገኛቸው አልቻልንም። መልሱን ካገኘን ይዘን እንመለሳለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ወደሚቀጥለው ዘገባችን ነው የምናልፈው። በጎንደር ከተማ የሚገኙ 25 ስራ አጥ ወጣቶችን በእርዳታ በተገኘ ገንዘብ ባጃጅ ገዝቶ በመስጠት ስራ እንዳስጀመራቸው የከተማ አስተዳደሩ ጥቃቅንና አነስተኛ ንግዶች ልማት መምሪያ ይናገራል። በከተማዋ ያሉ አንዳንድ ወጣቶች ደግሞ የእድሉ ተጠቃሚ የሆኑ ወጣቶች ስራ አጥ ሳይሆኑ መተዳደሪያ ያላቸው በመሆናቸው ባጃጁን የወሰዱት በሙሉ ሌሎችን ቀጥረው እያሰሩ ነው ይላሉ። ወጣቶቹን ለስራ የመለመለው መስሪያ ቤት በበኩሉ ምልመላው የተካሄደው በጥንቃቄ ነበር፣ ችግር አለበት ከተባለ ጥቆማ ማድረግ ይቻላል ይላል። አስቴር ምስጋናው ዝርዝር ዘገባ ይዛለች። በጎንደር ከተማ በርካታ ስራ አጥ ወጣቶች ይገኛሉ። ይህንን የተመለከተው የከተማ አስተዳደሩ ጥቃቅንና አነስተኛ ኢንተርፕራይዞች ልማት መምሪያ ወጣቶች በመረጡት የሙያ መስኮች እንዲደራጁ ያደርጋል። ቅድሚያ ለተሰጣቸው የስራ ዘርፎች ለተደራጁ ወጣቶችም በእርዳታ የተገኘን ገንዘብ የብድር አገልግሎት በማመቻቸት የስራ እድል እንዲያገኙ ተደርጓል ይላሉ የቀድሞዋ የጎንደር ከተማ አስተዳደር ጥቃቅንና አነስተኛ ልማት ድርጅት መምሪያ ኃላፊ ወይዘሮ አስናቆ ድረስ። የማኑፋክቸሪንግ ዘርፍ የከተማ ግብርና ዘርፍና ኮንስትራክሽን ናቸው። በዋናነት ሰፊ የስራ እድል የሚፈጥሩ ስለሆነ ቀጣይነት ያላቸው ሀብት የሚፈራባቸውን ዘርፎች ስለሆኑ የኢንዱስትሪ መሰረት የሚሆኑ ስለሆነ ትኩረታችን በእነዚህ መስኮች ነው። ነገር ግን ደግሞ ሌሎች ሀብቶች ካሉ እና ፍላጎት ካለ አገልግሎትና ንግድም የተገደበ አይደለም። በዋናነት የሚመጣው ብድር ሶስቱን ዘርፎች መሰረት አድርጎ ነው የሚሰጠው። ማለት ካላችሁ ፋይዳ አኳያ ከአገልግሎት ዘርፎች ውስጥ አንዱ ባጃጅ ነው። ክፍለከተማ ለስድስቱን ክፍለ ከተማ አንዳንድ ማህበር በማደራጀት በተመረጠ ሁኔታ ባጃጅ ገዝተው ብድሩን አቅርበው ባጃጅ ገዝተው እንዲሰሩ ለማድረግ ጥረት ተደርጓል። ምንም እንኳን ባጃጅ እያሽከረከረ ባላገኘውም የድሉ ተጠቃሚ የሆነውን ወጣት አግኝቻ ያነጋገርኩት ክብርነው ግስሜ ይባላሉ በጃንተከል ክፍለ ከተማ ለመኖር እና እዚህ በፊት የሰው ባጃጅ ተቀጥረን ስንሰራ የነበር፣ አሁን ላይ መንግስት ባመቻቸው በየ ክፍለ ከተማው ለስድስት ለስድስት ሰው ባጃጅ እየተሰጠ እዛ መል እድሉ ተካፋይ አንዱ እኔ ነኝ። አሁን ላይ እየተጠቀመን ያለን በየሶስት ወሩ የሚደርስ የሚደርስብንን እየከፈለ በከተማዋ ጥቂት ቢሆኑም የሰሌዳ ቁጥራቸው በሰላሳ አንድ የሚጀምሩ ባጃጆች በጥቃቅንና አነስተኛ ተደራጅተው የድሉ ተጠቃሚ ወጣቶች ናቸው። የያዟቸው ግን አብዛኛዎቹ ተቀጣሪዎች ናቸው የሚል ጥቆማ ደረሰኝና አደባባይ ላይ ቆምኩ። ከብዙዎቹ ጥቂቶቹን አገኘው። እንደ ተባልኩትም ተቀጣሪዎች ናቸው። አንዱ ለቃለምልልሱ ተባበረኝ። ልጁ ያው የራሱ የግሉ ማለት እዛ በኋላ ተጨማሪ ደግሞ ተቀበለ። እራሱ ያው በቀበሌ ማለት እንዴት ሊያገኝ ይችላል? ያው ሱስ ምን እንግዲህ ያው ግልጽ አይደኝ ያው በሙስና በመንጅ እንግዲህ ያው ማ ነው በከተማው በማህበር ተደራጅተው ተራ እየጠበቁ ያሉ ወጣቶችም በሚያዩት ፍትሐዊ ያልሆነ አሰራር ተስፋ ቆርጠው እንደተቀመጡ ወጣት ታድሎ የማታ ይናገራል። የምኖረው ቂርቆስ ክፍለ ከተማ ነው። በወጣቶች ከተደራጀን ስምንት ወር አልፎናለኝ። እኛውን ተቃውሟችን ወጣቱ ታይቶ እያንዳንዱ ወጣት ማን ይሰራል ማን ምንድነው ከሌ ምን አቅም አለው ተብሎ ክፍለ ከተማው በደንብ መርምሮና አይቶ ከእኛም ያነሰ ሰው ሊኖር ይችላል ልክ በጣህ ዝቅተኛው ጀምሮ ሊለወጥ ለሚችል ሰው ገንዘቡ ቢሰጥ፣ እኛ አሁን ወደ ሌላ አቅጣጫ አንድነት የሚያደርገን ዋናው ነው። ትልቁ ነገር ኤፌሳር ያለው ሰው ስራ ላይ እየዋለ ምንም ስራ የሌለው ተቀምጦ የሚውለው ልጅ ስራ ሳይሰራ ሲቀር ወደ ብጥብጥም ሊያደላ ይችላል። ምክንያቱም አሁን ያገኘነው ሰላም መብታችንም እንድናስከብር ነው። ስለዚህ በጣም ትልቁ ችግር ያለ ክፍለ ከተማው ላይ ነው። ክፍለ ከተማውን መንግስት በደንብ ወረድ ብሎ ጠለቅ ብሎ አይቶ ክፍለ ከተማው ላይ ያለ አሰራር ችግር ነው። ከላይማ ምን ያደርጉ እያንዳንዳችን አያውቁን መልምለው ሌባውንም ምኑንም መልምለው የሚልኩ ተታች ክፍለ ከተማ ነው። ስለዚህ ችግሩ ያለብን ክፍለከተማ በየቀበሌው ስለሆነ ቀበሌውን በቃ መንግስት በደንብ ይልን ኔ ነው አስተያየት። ወይዘሮ አስናቁን እንደገና ጠየኳቸው። ባጃጅ ገዝታችሁ የሰጣችሁ ለማን ነው አልኳቸው። ባለኝ መረጃ በስህተት ሾልኮ የገባ ሊኖር ካልቸለ በስተቀር ሂደቱ ይሄ ነው። ሰዎቹ የሚለዩበት የሚመለመሉበት ይሄ ነው። መጀመሪያ ስቶክ ላይ ይታያል። ከዛ ውጭ ይጠናል። ሌላ አማራጭ መንግስት ሰራተኛ እንዳይሆን ሌሎች አማራጮች የገቡ እንዳይሆን በሌላ የተደራጁ እንዳይሆኑ ጥናት ይደረጋል። በተቻለ መጠን የሚሰራው በዛ መንገድ ነው። በሂደቱ ግን ሾልኮ የገባ ሊኖር ይችላል። መረጃ በአግባቡ ካለመያዝ ጋር ተያይዞ የተፈጠረ ችግር ሊኖር ይችላል። እንዲህ አይነት ክፍተቶች ሊኖሩ ይችላሉ። መቶ ፐርሰንት ችግር የለም ላንል እንችላለን። በአብዛኛው ግን በዚህ መንገድ ክፍለ ከተማ ላይ ጸድቆ ይመጣል። ከአምስቱ ክፍለ ከተማ አስተዳደር ጽህፈት ቤቶች ኃላፊዎች መካከል የጃን ተከል ክፍለ ከተማ ቴክኒክእና ሙያ ድርጅት ጽህፈት ቤት ኃላፊ የሆኑትን አቶ መልካሙ አበረን ባጃጅ ተገዝቶ የተሰጣቸው ወጣቶች በሙሉ ስራ አጥ ሳይሆኑ ስራ ያላቸው ናቸው፣ ይህንንም ራሴ አረጋግጫለሁ ብዬ ለጠየኳቸው ጥያቄ፣ መስፈርታችን ምንድን ነው? በክፍለ ከተማችን ነዋሪ የሆነ የመንግስት ሰራተኛ ያልሆነ፣ የራሱ ከዚህ በፊት በሌላ ማህበር ያልተደራጀ እና ስራ ፈላጊ የሆነ ከሆነ ማንኛውም ስራ ፈላጊ ወጣት በእኛ መካከል መጥቶ መደራጀትና ወደ ስራ መግባት ይችላል። አስቀጥሮ ማሰራት እኛ ይህን አንፈቅድም፣ መመሪያውም እንደዛ አይልም። ስናደራጃቸውም አንደኛ ትክክለኛ ንግድ ራሳቸው እንዲያሽከረክሩት ታሳቢ ተደርጎ ነው። የመንጃ ፈቃድ ያላቸውን ስራ ፈላጊ ወጣቶች ያደራጀ ነውና እሱ ስህተት ነው ነው በእኛ እይታ ያለው። አሁን ምናልባት ባለሀብት አለ የሚሉት ካለ ወደ ጽሕፈት ቤታችንም እየመጡ ጥቆባ ቢሰጡን እኛ የእርምት እርምጃ እንወስዳለን። እስካሁን ባለን ክትትል ግን ባለሀብት የሆነ ሰው በባጃጃ አደረጃጀት ሲያስገባ ነው የለንም። ነው ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ይህ የምትከታተሉት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁን የጋቢና ቪኦኤ ፕሮግራማችንን ነው። አስቴርን ላደረሰችን ዘገባ እናመሰግናለን። አሁን ደግሞ ወደ መቀሌ ነው የምናልፈው። በትግራይና አማራ ህዝቦች መካከል ግንኙነትን ለማጠናከር ያለመ የሰላም ፎረም በመቀሌ ዩኒቨርሲቲ ተካሂዷል። በሁለቱ ህዝቦች መካከል ግጭት ለመፍጠር እየተደረገ ያለውን የተባለውን እንቅስቃሴ ለመግታት የሰላም ታጋይነትና ተሟጋችነትን በመጠቀም የሚሰራበት መንገድ በፎረሙ ላይ ውይይት ተካሂዶበታል። ሙልጌታ ጽባሃ ከስፍራው ተከታዩን ዘገባ አድርሶናል። ዶክተር ገብረ ኢየሱስ ተክሉ በደቡብ አፍሪካ ዩኒቨርሲቲ በግጭት አፈታት ምርምር ላይ እየሰሩ ያሉ በመቀሌ ዩኒቨርሲቲ የሥነ ጽሑፍ አስተማሪ ናቸው። የትግራይና የአማራ ህዝቦች አብረው የኖሩ በብዙ ነገሮችም የሚመሳሰሉ ናቸው ይላሉ። የአማራና የትግራይ ህዝብ ግንኙነቱ ዘርዝሮ የሚዘለቅ አይደለም። በዚህ በ2030 ዓመት ወይም ከዛ በፊት ሰዎች ከተለያየ አካባቢ ከአማራ ክልል ከምንለው በአሁኑ ሰዓት ወደ ትግራይ ክልል ወደ ኤርትራም ጭምር ከትግራይ ክልል ከምትለው አካባቢ ወደ አማራ ያለ ምንም ገደብ ለሺህ ዓመታት ያህል በበጎም በመጥፎም ምክንያት ተጉዘው እዛው ካለው ህዝብ ጋር ተቀላቅለው ወልደው ከብደው ተቀላቅለዋል። ስለዚህ ያላቸው ግንኙነት በተክለሰውነት፣ በመልክ፣ በቆዳ ቀለም፣ በባህል፣ በታሪክ፣ በስነ መንግስትና በስነ ሰብ አመጣጥ ትረካ በሁሉም ደረጃ ምንም አይነት ልዩነት ያላቸው ህዝቦች አይደሉም። አንድ አይነት ህዝቦች ናቸው። ስለዚህ ያለው ልዩነት የቋንቋ ልዩነት ብቻ ነው። ቋንቋውም ራሱ ሁለቱም የሴም ቋንቋ ነው። ስለዚህ እጅግ በጣም የተቆራኘ ቋንቋ ነው። የትግራይና የአማራ ህዝቦች የሚያመሳስሉ ቁም ነገሮች ወደ ጎን እየተገፉ ልዩነቶቻቸውን ይበልጥ ጎልተው እንዲታዩ እየተደረገ ሁኔታዎች ለሁለቱም ህዝቦች ወደማይጠቅም ግጭት እያመሩ ነው ብለዋል ዶክተር ገብረ ኢየሱስ። በጋዜጣም በመጽሐፍትም በመጽሔትም በማህበራዊ ሚዲያም የግጭት ሚዲያ ነው ያለው። ሁሉም ነገር ተነስ፣ ተንቀሳቀስ ለጦርነት አይነት ነገር ነው ያለው። ስድብ ነው። ህዝብ እንደ በጅምላ ይሰደባል፣ ፓርቲዎች ይሰደባሉ፣ ግለሰቦች ይሰደባሉ። በዚህ አካሄድ የትም አይደረስም። ስለዚህ ያ ጠርዝ የለቀቀ ወይም ደግሞ የተለጠጠ የጠብ ጠርዝ ጠቦ የሰላም ድልድይን ማስፋት ወይም ደግሞ ሰዎች የሚግባቡበትን ኮሚኒኬሽን ሚዲያ መፍጠር ነው። ስለዚህ አሁን ያለንበት ነገር የእልህ የዛቻ፣ የፍጥጫ ሁኔታ ጠቅላላ ወደ መተባበር ወደ መግባባት ወደ መረዳዳት። መቻቻል የሚለው አይገልጸንም። ምክንያቱም መቻቻል ማለት ቅሬታ አለ ማለት ነው። ለጊዜው መቻቻል እንዲመጣ እንሰራለን። ከዛ በኋላ ግን መቻቻል ሳይሆን አንድ መሆን በዚህም ደግሞ በመቀሌ ዩኒቨርሲቲ የሁለቱንም ሕዝቦች ሰላም ለመንከባከብ የሚያስችል ሰላም መድረክ እንዲፈጠር ቀደም ሲል አቅርቦት በነበረ የመነሻ ሀሳብ መሰረት የተዘጋጀ ውይይት ዛሬ ተካሂዷል። በመድረኩ ላይ የተናገሩት የዩኒቨርሲቲው ፕሬዚደንት ፕሮፌሰር ክንደያ ገብረሂወት ዩኒቨርሲቲዎች የተለያዩ ብሔር ተወላጆች የሚገኙባቸው በመሆናቸው እርስ በርስ የሚተዋውቅበትና አንድነትን የሚያጠናክሩበት ነው ብለዋል። አለመግባባትን ወደ ብሔርና ጎሳ ግጭትነት ሊያሸጋግር የሚችል ሁኔታ እየተስተዋለ መሆኑን የጠቆሙት ፕሮፌሰር ክንደያ እንዲህ እንደ ዛሬው አይነት መድረኮች ሰላም እንዲሰፍን ለማድረግ ያላቸውን ድርሻ ጠቁመዋል። በሀገራችን ነባራዊ ሁኔታ በተለይ ደግሞ በአማራና በትግራይ ያሉ ህዝቦች በሚመለከት እንዲህ አይነት ውይይት ስናወራ እንግዲህ በሁለቱም ህዝቦች ያለው የታሪካዊ ትስስር የጋራ ታሪክ፣ ባህል፣ ሃይማኖትና ሌሎች እሴቶች መተሳሰር የሚያመለክት ነው የሚሆነው። እንግዲህ ይሄ አንዱ ታሪኩ ነው። አሁን ያለው ነባራዊ ሁኔታ ደግሞ ስናይ በተለይ በማህበራዊ ሚዲያ ታግዞ ሴቶቻችን አደጋ ላይ የወደቀበት ሁኔታ ነው ያለው። በዚህ በመነሳትም ጥፋቶች የሚፈጸሙበት ዜጎች እርስ በእርሳቸው የሚናቆሩበት ጊዜ የሆነ ነው። ይህ እንግዲህ መጨረሻው እንደማያምር ግልጽ ነው የሚሆነው። ስለሆነም አሁን በጀመራችሁ ጥረት ሊሆን ይችላል በሌላም መልክ መቆም ይኖርበታል። እንዲህ ሊቆም ከሆነ የሁሉም ኃላፊነት፣ በተለይ ደግሞ የምሁራን አስተዋጽኦ በጣም የላቀ በሁለቱም ህዝቦች የኖረ ትስስር ዛሬ እያጋጠሙ ያሉ ፈተናዎችና ፈተናዎቹ ያለ ጉዳት ለመውጣት የሰላም ታጋይነት ተሟጋችነትን በመጠቀም ሊደረጉ የሚችሉ ጥረቶች ላይ ውይይት ተካሂዷል። በውይይቱ የተሳተፉት ዶክተር ጸደይ ወንድሙ እንዲህ ብለዋል። ሁለት ኤትኒክ ግሩፕስ ነው ፓርቲኩላር ተደርጎ የተወሰደው፣ ግን ችግሩ እየታየ ያለው በሁለት ኤትኒክ ግሩፕስ ብቻ አይደለም ሰፊ ነው እና በመንግስት ደረጃም የሆኑ ኢኒሺቲቭስ እየተወሰዱ ነው የሚል ነገር እየሰማው ነው ግን እንደ ምሁራን ደግሞ ዩኒቨርሲቲ ውስጥ ተማሪዎች አሉ፣ እርስ በርስ መምህራንም አሉ የየራሳቸው ፐርስፔክቲቭ አላቸው። ፖለቲካልም ይሁን ሶሻልም ይሁን የየራሳቸው ደግሞ አቋም አላቸው እና መምህራን ራሱ ወደ እርቅ ወደ አንድ ጠረጴዛ ዙሪያ መሄድ መቻል አለባቸው። ከነሱ ይጀምራል። እና አሁን ይሄኛው አንድ ፕሮብለም ሶልቭ ለማድረግ ተጨባጭ የሆነ ለውጥ ለማምጣት እርምጃ ነው። ሁሉም ቦታዎች ላይ ደግሞ ተመሳሳይ ኢኒሽቲቭስ መወሰድ አለባቸው ነው። ተመሳሳይ መድረኮች በአማራ ክልል ከሚገኙ ዩኒቨርሲቲዎች ጋር በመተባበር ለማዘጋጀትም መታቀዱ ተገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃ መቅለም። ሙሉጌታን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ቪዥን ኢትዮጵያ ወይም ራዕይ ለኢትዮጵያ የሚባለው ሲቪክ የምሁራን ስብስብ ሰባተኛ ጉባኤውን ኢትዮጵያ ውስጥ ሊያካሂድ ነው። ቡድኑ ኢትዮጵያ ውስጥ ሲሰበሰብ የመጀመሪያ ጊዜው ሲሆን ለዚህ የሁለት ቀን ጉባኤ ከመላ ዓለም አዲስ አበባ የሚገቡ ኢትዮጵያውያንና ትውልደ ኢትዮጵያ ምሁራን ጥናታዊ ጽሁፎችን እንደሚያቀርቡበትም ተገልጿል። የቪዥን ኢትዮጵያን ፕሬዚዳንት ዶክተር ጌታቸው በጋሻውን ሰለሞን አባተ አነጋግሯቸዋል። የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል። ዶክተር ጌታቸው በጋሻው ጤና ይስጥልኝ፣ እንደምን አመሹ? ናይስለኝ። በአሜሪካ ድምፅ ያላችሁ እንዴት ናችሁ? ሰላም እግዚአብሔር ይመስገን። በቅድሚያ እንኳን ለኢትዮጵያ በቃችሁ፣ እንኳን የመጀመሪያውን ጉባኤያችሁን፣ ሰባተኛ በአጠቃላይ ለድርጅታችሁ የሆነውን ጉባኤ ኢትዮጵያ ውስጥ ለማድረግ አደረሳችሁ ማለት ፈልጋለሁ። እና እስቲ ስለ መጪ ሀሳባችሁ ስለ መጪው ጉባኤያችሁ ስለ ራእይ ለኢትዮጵያ ጥቂት ይንገሩኝ እስቲ። እጅግ እናመሰግናለን። ለዚህ እንግዲህ አንዳንድ አባሎቻችን አሁን ኢትዮጵያ መግባት ጀምረዋል። ዋናው የቦርዱ አባላት ደግሞ ፊታችን ያለው እሁድ ይገባሉ አዲስ አበባ እና ይሄንን ጉባኤ በተሳካ መንገድ እናካሄደዋለን ብለን ተስፋ እናደርጋለን። የፊታችን እሁድ ሲሉኝ ታህሳስ ሰባት መሆኑ ነው? አዎ ጉባኤው የሚካሄደው በታህሳስ አስራ ስምንት እና አስራ ዘጠኝ ነው። ስና ና አርብ ከዛ አንድ አስር አስራ አንድ ቀን ቀደም ብለን እና በቦታው ላይ በመገኘት የሚያስፈልጉ የጎደሉ ዝግጅቶችን ለማድረግ እንድንችል ጊዜ ለመስጠት ነው። መቼ ነው ያሰባችሁት ለመሆኑ ይህን ጉባኤያችሁን አዲስ አበባ ላይ ለማድረግ? ጉባኤውን አዲስ አበባ ላይ ለማድረግ ያሰብ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ እዚ አሜሪካ ጁላይ እንግዲህ በፈረንጅኛው ካሌንደር ነው ሀያ ሰባት የመጡ ጊዜ ቪዥን ኢትዮጵያ ከኢትዮጵያ ኤምባሲ ጋር በመተባበር አንድ ደማቅ የእራትና የመተዋወቂያ ስብሰባ አድርጎላቸው ነበር። በዛ ላይ በእኛም በኩል የቀረቡ ሀሳቦች አሁን በአገሪቱ ውስጥ የሚካሄዱትን ለውጦች እና መሻሻሎችን በመደገፍ ከእንግዲህ ተግባራችን በሙሉ አገራችን ኢትዮጵያ ውስጥ እንዲገባ እንደምንፈልግና የእሳቸውን መንግስት እንዲተባበረን በአደባባይ ኦፊሽሊ ጠይቀን እሳቸው መልካም መልስ የእሽታ ብቻ ሳይሆን የመማጸን አገራችሁ የኢትዮጵያ ምሁራን አገራቸው ገብተው አገራቸውን መርዳት መሳተፍ አገልግሎት መስጠት መጀመር አለባችሁ ብሎም ባሉት ጊዜ ነው። እዛው ላይ ጥያቄያችንን አቅርበን ከዛ ጊዜ ጀምሮ እንግዲህ እኛ ዝግጅቱ ላይ ነው ያለነው። በዛ መሰረት በኤምባሲው በኩል በፈረንጅ መስከረም ሰባት ሰፕቴምበር ሰባት በደብዳቤ መደከትን ኢትዮጵያ ሄደን ለማዘጋጀት እንደምንችል ከዛ በኋላ ይሄን ሰፊ ጉባኤ፣ ትልቅ ጉባኤ፣ የሁለት ቀን ጉባኤ፣ ብዙ ምሁራን የሚሳተፉበት ትላልቅ የጥናት ግኝቶች የሚገለጡበት ስብሰባ ለማዘጋጀት ችለናል። እነማን ናችሁ ለመሆኑ? ዶክተር ጌታቸው ቪዥን ኢትዮጵያ ወይም ራይ ለኢትዮጵያ በአማርኛው አጠራራችን የተቋቋመው በተለያዩ የአሜሪካ የአውሮፓና እስያ ከተማ ውስጥ አገሮች ውስጥ ያሉ ምሁራን ባለሙያዎች እና የመብት ተከራካሪዎች ነው። አላማውም ለማንኛውም የፖለቲካ ሀይል ወገንተኛ ሳይሆን ለማንኛውም መንግስት ተገዥ ሳይሆን ነጻ የኢትዮጵያኖች ተመራማሪ ሀሳቦች እንዲሰሙ ለማድረግ የተከበረ መድረክ በማዘጋጀት ሰው በስራው ተከብሮ ያንን ከህዝቡ ከኢትዮጵያ ሕዝብ ጋር በአገሩ ጉዳይ ላይ ለመግለጽ የሚችልበት ጥያቄዎች የሚጠየቅበት መልስ የሚሰጥበት ሁኔታን ለመፍጠር ነው። ካሁን በፊት ዝም ብሎ የሀሳብ መግለጫ መድረኮች ናቸው በብዛት እንዲሁ ስሜታዊ ሀሳቦች የሚገለጹበት ይሄ ከሚሆን በጥናት ላይ የተመሰረቱ እውነትን ዴታ አሃዛዊ ድጋፎችን ያሏቸው ሀሳቦች በምርምር የተገኙ ሀሳቦች እንዲመጡና እንዲስተናገዱ ለማድረግ የተቋቋመ ነው በዚህ መሰረት ነው እንግዲህ ሰባት ጉባኤ ያዘጋጀው እንደው ወደኋላም መለስ ብለን ካየ ነው የመጀመሪያው የኢትዮጵያና የኤሪትሪያ የወደፊት ግንኙነት ምን መሆን አለበት ብሎ በሁለት ሺህ አስራ አምስት ላይ ነው አሁን ለምሳሌ የመጀመሪያውን ያቀረበው ከተቋቋመ አንድ አመት በኋላ እንዲህ እና ዛሬ ስንመለከት ያኔ እዛ ላይ የቀረቡ ሀሳቦች ዛሬ በዶክተር አብይ መንግስት መልካም ግንኙነት በኢትዮጵያና ኤርትራ መሀል ተፈጽሞ ተግባራዊ ሆኖ ለሁሉም የአካባቢው ሕዝብ ሰላም ሁኔታ መፍጠሩን ስናይ እኛ የጀመርነው ነው ለማለት አይደለም። ይሄ የእሳቸው እና የእሳቸው መንግስት ነፃ ሀሳብ ያመጣ ነው ብለን እናምናለን። እኛም ግን የኢትዮጵያ ምሁራን ሀገራቸውን በሚመለከት በዚህ ጉዳይ ላይ ሀሳባቸውን ቀደም ብለውም ገልጸዋል። ያንን ለማስተናገድ ችለናል እና በጣም ደስተኛ ነን። ከዛ በተከታታይ Yad Sagai arat ጉባኤዎች ነበሩ። እነኚህ በሙሉ በኢትዮጵያ ውስጥ የሽግግር ሁኔታ በሚሉ ሽግግርና ዴሞክራሲያዊ መዋቅሮችን ወይም ስርዓቶችን ለመገንባት ሽግግርና የአካባቢ የአገር ጸጥታን ለማረጋገጥ ሽግግርና የአገሪቱ ህገ መንግስትና የፌዴራል አወቃቀርን እነኚህን በሚመለከቱ ላይ በጣም ጥሩ ጥናታዊ ጽሁፎችን ያስተናገድንበት እና ይሄ የሽግግር ጊዜ ሊገጥማቸው የሚችላቸውን ችግሮች ሁሉ ቀደም ብለን በማየት በእነኚህ ላይ ሀሳቦችን እንዲቀርቡ በማድረግ በዚህ በኢትዮጵያ የሽግግር ሁኔታዎች ላይ ባለ ጉዳዮች ባለ ድርሻዎች እነማናቸው የሚሉትን ለይቶ በማውጣት እነኚህ ሀሳቦች እንዲንጸባረቁ ለማድረግ ችለናል። ከዛም ዶክተር አብይ ጠቅላይ ሚኒስትሩ በሚመጡበት ጊዜ አጠር ያለች መልካም ስብሰባ ለማካሄድ እና እሳቸውም ከኢትዮጵያ ማህበረሰቦች የሚቀርቡ ቆፍጠን ያሉ ያሉ ሀሳቦች አጠር አጠር ብሎ ቀርበውላቸው እንዲሰሙ አውቅተናል። እሳቸውም እነኛን ሰምተው ለእነኛ ደግሞ መልስና ጥሪዎችን እንዲያቀርቡ ለማድረግ ችለናል። አሁን ደግሞ እንግዲህ ከሽግግር ወዲያ ባለው ሁኔታ ከኮንፍሊክት ወይም ከጸብ ከአምባጓሮች በመለስ ባለችው ዴሞክራሲያዊት መንግስት ውስጥ መኖር ስለሚገባቸው ወይም የሚነሱ ጥያቄዎችን በሙሉ እንግዲህ በሚመለከት አዘጋጅተን አቅርበናል እና ይረዳል ብለን እናምናለን። የኢትዮጵያ መንግስትም የኢትዮጵያ የፖለቲካ ድርጅቶችም፣ የተለያዩም የህብረተሰቡ ክፍሎች በዚህ ጉባኤ ላይ በመገኘት ጥያቄዎችን ለመጠየቅ ወይም የቀረ የቀረቡ ሀሳቦችን ለማብራራትና ለማዳበር እድል የሚያገኙበት እኛም የምንማርበት ይሆናል ብለን ተስፋ እናደርጋለን። ሰለሞንና እንግዳውን እናመሰግናለን። የቪዥን ኢትዮጵያ ፕሬዝዳንት ዶክተር ጌታቸው በጋሻውን ነበር ሰለሞን ያነጋገራው። የዚህ ውይይት አላበቃም። ከፌስቡክና ከዌብሳይታችን ላይ ማግኘት ትችላላችሁ። እንዲሁም በምሽቱ የአማርኛ ፕሮግራማችን ላይ ይቀርባል። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሬክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔ መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።